የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ያስጥልን። እንደምን አምሽታችኋል? የተከበራችሁ አድማጮቻችን የዛሬ ቅዳሜ ነሐሴ 13 2015 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታየነኝ የምሽቱ ዋና አዘጋጅ ጽዮን ግርማ ነች። የኢትዮጵያን ፖለቲካ ለቀውስ የዳረገው ምክንያት ምንድን ነው? ለዛሬ ከያዝናቸው ቅንብሮች መካከል አንዱ ሰፋ አድርጎ የሚዳስሰው ርዕስ ይሆናል። በፕሪቶሪያው ስምምነት መሰረት ከእስር ሊለቀቁ ሲገባ ያልተፈቱ እንዳሉ ተገልጿል። ይህም ሌላው የምሽቱ ትኩረታችን ያደረግነው ርዕስ ነው። በሁለተኛው የዝግጅታችን አጋማሽ ደግሞ እንግዶ ወልዴ የሙዚቃ ቃና ቅንብሩን ይዞ አብሯችሁ ያመሻል። በቅድሚያ የምሽቱን የዓለም ዜና እናሰማለን። መልካም ምሽት። እንደምናመሻችው ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ጥረቶች ካልተሳኩ በኒጀር ወታደሮችን ለማዝመት መዘጋጀቱን ኢኮዋስ አስታወቀ። የምዕራብ አፍሪካ ኢኮኖሚ ማህበረሰብ፣ የዲፕሎማሲ ጥረቶች ካልተሳኩ በኒጀር ወታደራዊ አስተዳደር ላይ ወታደሮችን ለማዝመት መዘጋጀቱን የህብረቱ ፖለቲካዊ ጉዳዮችና የደህንነት ኮሚሽነር አስታውቀዋል። አብደልፈታህ ሙሳ ትእዛዙ በሚሰጥበት በማንኛውም ጊዜ ለመሰማራት ዝግጁ ነን ብለዋል። በትናንትናው ዕለት ለጊዜው ግልጽ የማይደረግ የዘመሻቀ እንደተቆረጠም ይፋ አድርገዋል። ይሁንና የኢኮዋስ መሪዎች ከጦርነት ድምፅ ይልቅ የዲፕሎማሲ ቋንቋን እንደሚመርጡ ጠቁመው ጉዳዩን ከወታደራዊው አስተዳደር ጋር በርቅ ለመፍታትና በህገ መንግስቱ የተመረጡት ፕሬዚደንት ሞሐመድ ባዞም ወደ ኃላፊነታቸው ለመመለስ ወደ ኒያሚ በዛሬው ዕለት ዲፕሎማሲያዊ ልዑክ ላክ እንደሚችልም ጠቁመዋል። ከኒጀር ወታደራዊ አስተዳደር እስካሁን ምላሽ አልተሰጠም። ባዙም ከስልጣን የተወገዱት በአውሮፓውያኑ ሐምሌ 26 ሲሆን እስካሁን ድረስ ወታደራዊ አመራር የተባበሩት መንግስታት ድርጅትን፣ የኢኮዋዝን እንዲሁም ሌሎች አካላትን ፕሬዚደንቱ ወደ ኃላፊነታቸው እንዲመለሱ የቀረበ ጥሪን ጆሮ ዳባ ለበስ ማለቱ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ተጠባባቂ ወታደራዊ ኃይል በኒጀር እንዲያሰማራ እንዲያዘዝ ምክንያቱ ኖታል። አስራአምስት አባላት ሀገራት ካሉት ማህበረሰብ አብዛኞቹ ወደ ኒጀር ለሚዘምተው ጦር አስተዋጽኦ ለማድረግ ዝግጁ ናቸው። ይህንን እርምጃ የሚቃወሙት በወታደራዊ አገዛዝ ስር ያሉ ሶስት ሀገሮች ማሊ፣ ቡርኪና ፋሶና ጊኒ እንዲሁም ራሷ ኒጀር ብቻ ናቸው። ዩክሬን ዩናይትድ ስቴትስ አጋሮቿ ዴንማርክና ኔዘርላንድስ ኤፍ 16 ተዋጊ ጄቶችን ወደ ዩክሬን እንዲልኩ የፈቀደችበትን ውሳኔ አወድሳለች። የዩክሬን መከላከያ ሚኒስትር አሌክሴይ ሬዝኒኮቭ እርምጃውን በዩናይትድ ስቴትስ ከሚገኙ ወዳጆቻችን የደረሰ ጥሩ ዜና ብለውታል። ዩክሬን ጀቶችን መቼ እንደምትቀበል ለጊዜው አልተገለጸም። ጀቶቹን ለማብረር ግን የዩክሬን አብራሪዎች አስቀድመው ሰፊ ስልጠና እንደሚያስፈልጋቸው ተነግረዋል። ተዋጊ ጀቶቹ በቅርቡ በጦርነቱ አቅጣጫ ላይ ጫና ያሳድራሉ ተብሎ እንደማይጠበቅ የአሜሪካ ባለስልጣናት ተናግረዋል። የአየር ኃይል ጀኔራሉ ጄምስ ሄከር አርብ እለት ከመከላከያ ጸሐፊዎቻቸው ጋር ለጋዜጠኞች እንደተናገሩት በአሁኑ ጊዜ ዩክሬንም ሆነ ሩሲያ በአየር ላይ የበላይነት ሊያገኙ የሚችሉበት ምንም አይነት ተስፋ የለም። ሄከር ለቪኦኤ ለቀረበላቸው ጥያቄ ሲመልሱ ከምድር ወደ አየር የሚወነጨፉ ሚሳይሎች ብዛት በአሁኑ ሁኔታ እስከ ቀጥለ ድረስ ማንም የአየር ላይ በላይነትን የሚያረጋግጥ አይመስለኝም ብለዋል። በዩኤስ አየር ኃይል የአውሮፓና አፍሪካ አየር ኃይሎች አዛዥ የሆኑት ሄገር ዩክሬን የተቀናጀ የአየርና ሚሳኤል መከላከያ እቅሟ የሚመናመን ከሆነ ችግር ውስጥ ልትገባ እንደምትችል ጠቁመዋል። የኔዘርላንድስ የውጭ ጉዳይ ሚኒስትር ዋፕክ ሆፕክስትራ በቀድሞው ትዊተር በአሁኑ ኤክስ አውታር ባሰፈሩት መልእክት ኤፍ 16 ተዋጊ ጀቶች ወደ ዩክሬን ለመላክ መንገድ ከፋች የሆነውን የዋሽንግተን ውሳኔን በደስታ እንቀበላለን ብለዋል። ትናንት በካምፕ ዴቪድ በተካሄደው የሶስትዮሽ ጉባኤ ላይ የዩናይትድ ስቴትስ የጃፓንና ደቡብ ኮሪያ መሪዎች ሩሲያ ከላንዳሽ ትንኮሳ በዩክሬን ላይ አወጀችውን ጭካን የተሞላበት የጥቃት ጦርነት ለማቆም ከዩክሬን ጎን ለመቆም ቃል ገብተዋል። በአሜሪካ አጋባዥነት በተካሄደው ስብሰባ ላይ የዩኤስ ፕሬዚደንት ጆ ባይደን፣ የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ እና የደቡብ ኮሪያ ፕሬዚደንት ዮንሱክዮል ሀገራቱ ለዩክሬን የሚያደርጉትን ድጋፍ እንደሚቀጥሉ ተናግረዋል። በተጨማሪም በሩሲያ ላይ የጣሉትን ማዕቀብ ለመቀጠልና አጋሮቻቸውን በሩሲያ ኃይል ላይ ያላቸውን ጥገኝነት መቀነስ ለማፋጠን ቃል ገብተዋል። በሕግ የበላይነት ላይ የተመሠረተው ነጻና ክፍት የሆነው ዓለም አቀፋዊ ሥርዓት ቀውስ ውስጥ ይገኛል በማለት የዚህ ጥፋት ምንጭ ደግሞ ሩሲያ በዩክሬን ላይ የፈጸመችው ወረራ፣ የቀጠለው የሰሜን ኮሪያ የሚሳይልና የኒኩሌር ስጋት እንዲሁም ቻይናን በመጥቀስ በምስራቅና ደቡብ ቻይና ባህሮች የቆየውን ሁኔታ በኃይል ለመቀየር የሚደረጉ የአንድ ወገን ጥረቶች መሆናቸውን ተናግረዋል። በስተመጨረሻም በሃንጋሪ ቡዳፔስት እየተካሄደ በሚገኘው 19ኛው የዓለም አትሌቲክስ ቻምፒዮና ዛሬ በተከናወኑ የወንዶች ሦስት ሺህ ሜትር ማጣሪያ ውድድር ኢትዮጵያውያኑ ጌትነት ዋለና ለሜቻ ግርማ ከየምድባቸው ቀዳሚ በመሆን አሸንፈዋል። ዛሬ ባስመዘገቡት ውጤት መሠረት ሁለቱ አትሌቶች በመጪው ማክሰኞ በሚደረገው የፍጻሜ ውድድር ላይ ተሳታፊ ይሆናሉ። በማጣሪያው ውድድር ላይ ተሳታፊ የነበረው ሌላኛው አትሌት አብርሃም ስሜ የመጨረሻውን መሰናክል ለማለፍ ሲሞክር ከደረሰበት የመውደቅ አደጋ በኋላ ውድድሩን ስምንተኛ ሆኖ በመጨረሱ ለፍጻሜው ውድድር ሳያልፍ ቀርቷል። ዛሬ ምሽት ሌሎች ኢትዮጵያውያን የሚሳተፉበት ውድድሮች ይከናወናሉ ተብሎ ይጠበቃል። ከእነዚህ መካከል በሴቶች 10 ሺህ ሜትር የፍጻሜ ውድድር ኢትዮጵያውያንና ኬንያውያን አትሌቶች የሚያደርጉት ፉክክር በጉጉት ይጠበቃል። ዜናውን ያደረሰን ቢሳ ነገሰ ነው። አድማጮቻችን፣ ለምሽቱ ያዝናቸው ዜናዎች በዚህ ተጠናቀዋል። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ። የዓለም ዜናዎቹን አደመጥን። የምትከታተሉት በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈውን የቅዳሜ ነሐሴ 13 ምሽት ፕሮግራማችንን ነው። ፕሮግራማችንን በዌብሳይታችን አምሐሬክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ማድመጥ ትችላላችሁ። ለምሽቱ ወደ ያዝናቸው ዘገባዎች በቀጥታ እናልፋለን። የኢትዮጵያን ፖለቲካ ለቀውስ የዳረገው ዋናው ምክንያት ምንድን ነው? በኢትዮጵያ ለሚስተዋሉት ችግሮች ዋናው መንስኤ የብልጽግና ፓርቲ የአመራር ውድቀት እንደሆነ የኢዜማ ፓርቲ የድርጅት ጉዳይ ኃላፊና የስራ አስፈጻሚ አባል አቶ ዋሲሁን ተስፋዬ ተናግረዋል። በኢንተርኔት የሚሰራጨው የተራራ ኔትወርክ መስራች ታምራት ነገራ በበኩሉ ትውልድ ተሻጋሪ ተቋማት አለመኖራቸው ኢትዮጵያ ለገጠሟት ችግሮች ዋና ምክንያት እንደሆነ ይናገራል። ኑሯቸውን በአሜሪካ ያደረጉትና በኦሮሚያ ክልል አመራር የነበሩት በአሁኑ ወቅት በሚሽገን የአልቢየን ኮሌጅ መምህር ዶክተር ሚልኬሳ ሚዳጋ በቅርቡ በተካሄደው የኦሮሞ ጥናት ማህበር ጉባኤ ላይ ባቀረቡት ጽሑፋቸው አሁን ላይ ኢትዮጵያ የወደቀ መንግስት መገለጫዎችን የምታሟላ አገር ናት ሲሉ ተናግረዋል። የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለሰ አለሙ ግን አሁን አገሪቱን እየመራ ባለው ፓርቲ ና በመንግስት ላይ የሚሰነዘሩትን እነዚህን ወቀሳዎች አይቀበሉም። አስማማዋየ ነው። በዚህ ጉዳይ ላይ ያሰናዳው ዘገባ ቀጥሎ ይቀርባል። በኢትዮጵያ ባለፉት አምስት ዓመታት ተባብሶ የቀጠለውን አለመረጋጋት ተከትሎ የሚደርሰው የዜጎች ሞትና መፈናቀል እየጨመረ ስለመምጣቱ የሰብአዊ መብት ተሟጋቾችና የፖለቲካ ፓርቲዎች በሚያወጧቸው መግለጫዎች እየገለጡ ይገኛል። ከነዚህ መካከል አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅት ጉዳይ ኃላፊና የስራ አስፈጻሚ አባል አቶ አስዮን ተስፋዬ ጣል ያለው መንግስት ሲመጣም በሀገሪቱ የነበሩ ፖለቲካዊ ችግሮችን በዘላቂነት በመፍታት የተረጋጋ የዴሞክራሲ ስርዓትን ይዘረጋል ተብሎ ተስፋ ተጥሎበት ነበር ይላሉ። ነገር ግን የተጠበቀው ሳይሆን ቀርቶ አሁን ሀገሪቱ የባሰ አለመረጋጋት ውስጥ እንዳለች ፓርቲያቸው ስለ መገምገሙ ይናገራሉ። ባለፈው አምስት ዓመት የነበረው ሂደት ስንገመግም በጣም ብዙ ውጣ ውረዶች የነበረበት በጣም አስቸጋሪ ሁኔታ ውስጥ ያለፍን ይመስለናል። በግምገማችን ላይ አስራ ሶስቱን ምርጫ መውሰድ ትችላለህ። ከዛ በኋላ በተለያዩ ቦታዎች ላይ እየመጡ ያሉ የጸጥታ ሁኔታዎች አሳሳቢ ሁኔታ ውስጥ እየከተቱን መሆኑንና ይህንን ሁኔታ ደግሞ ለመቀልበስ እየሄድንበት ያለው መንገድ ችግሩን ከመፍታት ይልቅ እያባባሰው እያባባሰው አሁን ያለንበት ሁኔታ ላይ እንድድረስ አድርጎን ተመልሰን ወደ አስቸኳይ ጊዜ አዋጅ ውስጥ እንድንገባ የሆንንበት ሁኔታ ነው ያለነው እና በጣም በከፍተኛ ውጣውረድ ውስጥ ያለፍን አሁንም ደግሞ ቅርቃር ውስጥ ያለን አርገን ነው የወሰድነው። አማራና ኦሮሚያ ክልል ጨምሮ በሀገሪቱ ያለው አለመረጋጋት ዋነኛ ምንጩም የብልጽግና ፓርቲ አመራር ውድቀት ነው የሚሉት አቶ አሲሁን ተስፋዬ አሁንም ይህን ማስተካከል ካልተቻለ ሀገሪቱ የመንግስት ውድቀት ሊያጋጥማት እንደሚችል ስጋታችሁን ይገልጻሉ። መንግስት እንደ መንግስት ችግሮች ሲከሰቱ ችግሮችን ለመፍታት እየወሰደ ያላቸው መካኒዝሞች እየወሰዳቸው ያሉት የችግር መፍቻ መንገዶች ችግሮቹን የሚያባብሱ እንጂ ችግሮቹ ሊፈቱ የሚችሉ አለመሆናቸውን በብልጽግና ውስጥ ያለው አመራር ራሱ የሀሳብ አንድነት የሌለው አገሪቷን ወዴታ አቅጣጫ ለመውሰድ የጋራ የሆነ አረዳድ የሌለው እርስ በርሱ በብሔር በጥቅም በተለያየ መልኩ የተዋደነና እርስ በርሱ የሚጓተት የእነሱ መጓተት ደግሞ ፋይናሊ አገሪቷን ችግር ውስጥ እየከተተ ያለበት። ይህንን እንደማሳያ ብትወስድ የኦሮሚያ ብልጽግና የአማራ ብልጽግና አንድ ድርጅት በማይመስሉ መልኩ እንኳን ሁለት የተለያየ ድርጅት የሚያወጣውን አይነት መግለጫ ሁለት የሚወናጅ አጀሉበት መግለጫ የሚያወጡበት የእነሱ ፍጭት የእነሱ ደግሞ የእነሱ ፍጭት ብቻ ሆኖ ያልቀረበት ማህበረሰቡ ውስጥም ጭምር እየገባ ከፍተኛ ችግር የፈጠረበት በአጠቃላይ የአመራር አንድነት የሌለበት አገልጸ እንዴት በሚስድ እንኳን አቅጣጫ ማስቀመጡ ያልቻለ የአመራር ፌለሪቲ ነው ብሎ መውሰድ ይቻላል። በአንጻሩ ኑሯቸውን በአሜሪካ ያደረጉትና በኦሮሚያ ክልል አመራር የነበሩት በአሁኑ ወቅት በሚችጋን የአልቤዮን ኮሌጅ መምህር የሆኑት ዶክተር ሚልኬሳ ሚዳጋ በቅርቡ በተካሄደው የኦሮሞ ጥናትና ምርምር ማህበር ኮንፈረንስ ላይ ባቀረቡት ጽሑፋቸው ኢትዮጵያ አሁን ላይ የወደቀ መንግስት መገለጫዎችን የምታሟላ አገር ናት ሲሉ ተናግረዋል። ብይ ቶኮ አንድ ሀገር የወደቀ መንግስት ነው ለመባል በዓለም አቀፍ ደረጃ መስፈርት አለ። ይህ መስፈርትም ከፍተኛና ዝቅተኛ ደረጃ አለው። ዝቅተኛው መስፈርት ቢያንስ በአንድ አገር ውስጥ የኃይል የመጠቀም ሥልጣን የሚኖረው መንግሥት ብቻ ነው የሚል ነው። ስለዚህ በአንድ አገር ላይ መሣሪያ ታጥቆ የሚገዳደር ካለ ዝቅተኛውንም መስፈርት አላማላም ማለት ነው። የህብረተሰቡ አገልግሎት የማግኘት ጉዳይና ሌሎች መስፈርቶች ከፍ እያሉ ሲሄዱ የሚታዩ ናቸው። ስለዚህ ያ አገር አልወደቀም ለማለት መሣሪያ ታጥቆ የሚንቀሳቀሰው መንግሥት ብቻ መሆን አለበት። አሁን ኢትዮጵያ ዝቅተኛውን መስፈርት አታሟላም። የህዝብ እንደራሴ በሆነው ምክር ቤትም አሁን አገሪቱ ያለችበት ሁኔታ የተፈጠረው በአመራሩ እውቀት በመሆኑ ጠቅላይ ሚኒስትር አብይ አህመድ ኃላፊነቱን በመውሰድ ስልጣን እንዲለቁ የምክር ቤት አባል በሆኑ የአማራ ብሔራዊ ንቅናቄ አባላት ጥያቄዎች ተደጋግመው መነሳታቸው የሚታወስ ነው። ወቅታዊ የኢትዮጵያ ፖለቲካዊ ሁኔታን በተመለከተ ሐምሌ 13 2015 ዓ ም ከአሜሪካ ድምፅ አማርኛ ዝግጅት ክፍል ጋር ቆይታ ያደረጉት የፖለቲካ ፓርቲዎችና የሲቪል ማኅበራት ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ ግን አሁን አገሪቱን እየመራ ባለው ፓርቲያቸውና መንግሥት ላይ የሚቀርቡ ወቀሳዎችን አይቀበሉም። በተቃራኒው ሀገሪቱ የወደቀ መንግሥትም ሆነ የአመራር ችግር ገጥሟታል የሚሉ አካላት ግጭት እንዲባባስ በማድረግ በገወጥ መልኩ ሥልጣን ለመያዝ የሚሰሩ ናቸው ሲሉም ይከሳሉ ስልጣንን በአቋራጭ ለመያዝ የሚፈልጉ የውስጥ ኃይሎች እና ቡድኖች ወይም ደግሞ ሀገሪቱን ለማዳከም ጠንካራ መንግስት ሲወጣ እና በመኮርኮም የተለመደ ስልታቸውን ተግባራዊ ለማድረግ የሚፈልጉ ኃይሎች በጋራ በመሆን በተለያየ መንገድ የሚገለጽ ትርክት ነው። ናሬሽን ነው። እዚህ ናሬሽን በተጨባጭ መለኪያዎች ተወስቶ እና በተጨባጭ ነባራዊ ሁኔታችን ጋር አብሮ የማይሄድ የነሱ ናሬሽን ነው እንጂ እኛ ምላሽ የምንሰጥበት ጉዳይ ሊሆን አይችልም። ስለዚህ ከዚህ አንፃር ነው የሚታየው እና ኢትዮጵያ ከምን ጊዜውም በተሻለ መንገድ በኢኮኖሚ ልማቷ እና ብሔራዊ ጥቅሟና ክብሯን በማስከበር ተፈጥሮ ሀብቷን ተጠቅማ ለመልማት የጀመረችውን ጉዞ በተጨባጭ ማስቀጠል የሚያስችል ጠንካራ መንግስትና አመራር ያላት ሀገር ናት። ይሄ ጥንካሬ ለወዳጅ ጥንካሬ ነው፣ ለጠላት ግን ጥንካሬ። እዚህ መታየት ያለበት ከዚህ አንጻር እዚህ፣ በአጠቃላይ በሀገሪቱ ሕግ የማስከበር ጉዳይ የመንግስት ተቀዳሚ ተግባር መሆኑ ብቻ ሳይሆን በተግባርም እየተረጋገጠ፣ ይህንን ማረጋገጥ የሚያስችል እንቅስቃሴ በሁሉም አካባቢዎች ያለ መሆኑን ማንሳት ተገቢ ነው። ከዚህ በመነሳት የመንግስትን ቅቡልነት ወይም ደግሞ ፌይልድ ስቴት የሚለውን ሀሳብ በተመለከተ መሬት ላይ ሊያረጋግጥ የሚችል ተጨባጭ እውነታ የለውም። ግን ደግሞ እችን አጋጣሚ ተጠቅሞ አንድ አባባል አለ። ትንሽ ቆሎ ይዞ አሻሮ በጠጋ እንድሉ እነዚህን አይነት ጉዳዮችን፣ ሴንስቲቭ የሆኑ ጉዳዮችን በማንሳት አንደኛው ግጭት እንዲባባስ የሚያደርጉ የተባባሰውን ግጭት ደግሞ ተመልሰው ለዚሁ ዓላማቸው የሚጠቀሙ በዚህ አጋጣሚ ደግሞ መንግስት ተዳክሟል በሚል ህዝብ ውስጥ የማይሆን ነገር በመንዛት ወደ ስልጣን መምጣት ይቻላል የሚያስቡና የሚያልሙ ሀይሎች የሚያራምዱት አካሄድም ለሀገራችን ጠቃሚ አለመሆኑን በዚህ አጋጣሚ ማስገንዘብ መልእክት ማሳለፍ ተገቢ ይመስለኛል። አሁን ኢትዮጵያ የገጠሟት ችግሮች ዋነኛ ምክንያታቸው ትውልድ ተሻጋሪ ተቋማት ስለሌሏት ነው በሚል የሚሞግተው ደግሞ ጋዜጠኛ ታምራት ነገራ ነው። የግል ሚዲያ ድርጅት የሆነው ተራራ ኔትወርክ መስራችና ዋና ኤዲተር የሆነው ታምራት ነገራ፣ ለዚህ ደግሞ ችግሩ ከህገ መንግስቱ የሚመነጭ ነው ይህ ህገ መንግስት የጋራ ስምምነት፣ የጋራ ማንነት፣ የጋራ ራዕይ እንደነበረን፣ እንዳለን፣ እንደሚኖረን ክዶ የሚጀምር እርስ በርስ እንድንጋጭ፣ እርስ በርስ እንድንበላላ፣ እርስ በርስ እንዳንተማመን፣ እርስ በርስ እንድንፎካከር ብቻ ሳይሆን እንደ አውሬ አውሬያዊ የሆነ ግንኙነት እንዲኖረን ያደረገ ህገ መንግስት ነው። ይህ ህገ መንግስት ሳይቀየር ምንም አይነት ስለ አገር ግንባታ፣ ስለ ተቋም ግንባታ፣ ኢትዮጵያን በተመለከተ ማለት ኢትዮጵያን መልሶ ስለ ማቋቋም፣ ኢትዮጵያን መልሶ ወደ ፖለቲካ ስርዓት፣ ወደ ስነ ምግባር ስለመመለስ የምናወራ ከሆነ ህገ መንግስቱን ከመቀየር ነው የሚጀምረው። ስለዚህ እኔ ደግሞ ምንድን ነው አየህ፣ ወደ ምን ማድረግ አለብን፣ ህገ መንግስቱ መቀየር የምንፈልግ ሰዎች ወይም ህገ መንግስቱ እንዲለወጥ የምንታገል ሰዎች ምትለኝ ከሆነ ያው ተመልሶ እያንዳንዳችን ወደ ተቋም ግንባታ ወደሚለው ነገር ጋር ግን ይሄ ህገ መንግስት እስካለ ድረስ እንደ አገር በጋራ የመኖር እድል የለንም። ይህ አሁን አይ ቲንክ የገደሉ አፋፍ ላይ ጫፍ ላይ ደርሰናል። የኢትዮጵያ መንግስት የፖለቲካ ፓርቲዎችና የሲቪል ማህበራት ዘርፍ ኃላፊ ሚኒስትር አቶ መለስ አለሙ በበኩላቸው ትውልድ ተሻጋሪ ተቋማትን የመገንባት ጉዳይ የሂደት ተግባር ነው ይላሉ። ስለዚህም አሁን ተቋማት አልተገነቡም ብሎ መደምደም ባለፉት አምስት ዓመታት የተጀመሩ ስራዎችን እውቅና መንፈግ ስለመሆኑ ይናገራሉ። እነዚህን ተቋማት ማየት ያለብን ኢትዮጵያን በማየት ኢትዮጵያን በፊት በማስቀመጥ ነው እና ኢትዮጵያዊነትህን በኢትዮጵያ ውስጥ ያሉትን የቋንቋ፣ የባህል እና የእምነት ብዝሃነትን ጨምረ ኢትዮጵያ ስትል በአራቱም ማዕዘን ያሉትን ዜጎችን ፍላጎታቸውን እና ጥቅማቸውን መብታቸውንና የወደፊት ተስፋቸውንም ጭምር በማየት ነው ወደዚህ የጋራ እውነት ላይ መድረስ የምትችለው። ወደዚህ ወደ ጋራ እውነት ሳትደርስ በተናጠል በኢትዮጵያ ውስጥ ባሉ የተለያዩ ፍላጎቶች ላይ ከነዚያ ውስጥ በአንዱ ላይ ቆመ እነዚያን ትላልቅ ስራዎችን ትላልቅ ጅምሮችን የምታሳንስ እና የምታንኳስስ ከሆነ ዜሮ ሰም ጌም ፖለቲክስ ነው ሊሆን የሚችለው እና ይሄ ኢትዮጵያን አይገነባትም። ኢትዮጵያንም ወደፊት አያስኬዳትም። ይሄ ባለፉት ዘመናት ያስከፈሉን ዋጋ በደንብ ማሰላሰልና መረዳት ያስፈልጋል። ከዚህ ተነስቶ አንተ የሚያነሳውን ጥያቄ በተመለከተ እነዚህ ተቋማት ትውልድ ተሻጋሪ እንዲሆኑ ለማድረግ የተጀመረው ስራ አንደኛው በትውልድ ግንባታ ስራ ደገፍ አለበት። ይሄ ማለት በትምህርት ስራችን መታየት ያለበት ነው። ይሄ ማለት በኢኮኖሚ ግንባታ ስራችን መታየት ያለበት ነው። ይሄ ማለት በማህበራዊ መስተጋብሮቻችን ላይ እየተገለጸ የሚሄድ መሆን አለበት። እንደዚሁም የዲሞክራሲ ስርዓቱም የዲሞክራሲ ባህልን እና ወደዚህ በመቅረብ ላይ መሆን ያለበት ይመስለኛል እና ስልጣን መያዝ የሞት ሽረት ጉዳይ አድርገ ይህን ስልጣን ደግሞ ለመያዝ መነሻ ኢትዮጵያ ሳይሆን የተወሰነ ቡድን ጥቅምና ፍላጎት አስከብራሉ ብለን የምትነሳ ከሆነ ወደዚህ ደረጃ ላይ ለመድረስ ሊከብድ ይመስለኛል። ኢትዮጵያ የሁላችንም የጋራ ሀገር ናት የሚሉት የዜማ ድርጅት ኃላፊ አቶ አስዩን ተስፋዬ ችግሮች በተናጥልና በኃይል ለመፍታት ከመሞከር ይልቅ ሁሉም የመፍትሄ አካል የሚሆንበት ውይይት ማካሄድ የተሻለ ስለመሆኑም ምክር ሀሳባቸውን ይሰጣሉ። ችግሮቻችንን ሁልጊዜ የምንፈታበት መንገድ ትላንት ችግሮቻችንን ለመፍታት ብሄርንበትና ውጤት ባላመጣንበት መንገድ መሆን የለበትም፣ የሚል አቋም አለው። ይሄ ማለት ምን ማለት ነው? ሁልጊዜ ችግርን ለመፍታት የምንወስደው አማራጭ የጉልበት አማራጭ ነው። የጉልበት አማራጭ ትላንትና መፍትሄ ያልሆነን ዛሬ መፍትሄ አይሆንም፣ ነገም መፍትሄ አይሆንም። መንግስት ከጉልበት አማራጮች ወጥቶ በውይይት በንግግር ችግሮቻችንን ለመፍታት ዝግጁ መሆን አለበት። ይሄ ዝግጁነት የሚያስከፍል ዋጋ ካለም ያንንም ዋጋ ጭምቷል አብሮ ለመክፈል ዝግጁ መሆን አለበት የሚል የጠና አቋም አለ። አሁንም ደጋግመን የምናነሳው ይሄን ነው። ችግሮቻችንን ቁጭ ብለን በውይይት መፍታት አለብን። ይሄ ደግሞ ከመንግስት ብቻ አይደለም ከሌሎችም ስቴክሆልደሮች የሚጠበቅ ኃላፊነት በመሆኑ ሁሉም ያገባኛል የምንል ባለድርሻ አካላት ሁሉ ለውይይት፣ ለንግግር በራችንን ክፍት ማድረግ አለብን። ጦርነት እኛ ኢትዮጵያውያን ጦርነትን ከዲክሽነሪ ወይም ከትላንት ታሪክ አይደለም የምንማረው ከጦርነት አዙሪት ውስጥ ከወጣን ገና አራት ወር አምስት ወራችን ነው የባለፈው የሰሜኑ ጦርነት ያስከፈለንን ዋጋ በሚገባ እናቃለን። ከዛ አዙሪት ሳንወጣ ዛሬ መልሰን ራሳችንን ለጦርነት የምናዘጋጅበት ሁኔታ ተጨማሪ ዋጋ ያስከፍላል። ፌልድ ስቴት ወደ መሆን ሂደት ውስጥ ሁሉ ሊያስገባን ይችላል። በቋፍ ላይ ያለች ውስጥ መኖራችን እናውቀን፣ ሁላችንም ኃላፊነት በሚሰማው መልኩ መንቀሳቀስ አለበት አለብን የሚለውን ለማስረቀጥ እፈልጋለሁ። በአማራ ክልል ራሳቸውን ፋኖ ብለው በሚጠሩ የታጠቁ አካላትና በመከላከያ ሰራዊቱ ለወራት የቆየው ግጭት ተባብሶ ቀጥሎ አሁን ክልሉ በአስቸኳይ ጊዜ አዋጅ ስር ይገኛል። በግጭቱም ንጹሐን ዜጎች መገደላቸውን መዘገባችን ይታወቃል። በኦሮሚያ ክልልም በመንግስት ወታደሮችና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው የታጠቀ አካል መካከል ያለው ግጭት አሁንም እንደቀጠለ ነው። አሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ አስማማው አየነውን ለዘገባው እናመሰግናለን። ለምሽቱ ወደ አሰናዳ ነው ሁለተኛው ዘገባ እናልፋለን። የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት ቢቋጭም በጦርነቱ ወቅት ከህወሓት ጋር ግንኙነት እንዳላቸው ተጠርጥረው ከታሰሩ የትግራይ ተወላጆች መካከል አሁንም ከእስር ያልተለቀቁ እንዳሉ አንድ በሀገር ውስጥ የሚንቀሳቀስ የመብት ተሟጋች ድርጅት የቤተሰብ አባላትና ክልሉ አስታውቀዋል። በጦርነቱ ወቅት በተለያዩ የአማራ ክልል አካባቢዎች የታሰሩ ንጹሀን የትግራይ ተወላጆችና ህጋዊ የዳኝነት አካሄድን ባልተከተለ መንገድ ተከሰው የተፈረደባቸው የትግራይ ተወላጅ የመከላከያ ሰራዊት አባላት በሰላም ስምምነቱ መሰረት መፈታት ሲገባቸው እስካሁን ድረስ ታስረው እንደሚገኙ ማረጋገጡን ሂማን ራይትስ ፈርስት የተባለ ኢትዮጵያዊ የመብት ተሟጋች ድርጅት ለአሜሪካ ድምጽ አስታውቋል። እስረኞቹ ከፕሪቶሪያው ስምምነት በኋላ በእስር ላይ መቆየት እንዳልነበረባቸው ለአሜሪካ ድምፅ የተናገሩት የመብት ተሟጋቹ ድርጅት የህግ ባለሙያ አቶ መብርሂ ብርሃነ፣ ጉዳዩ የሚመለከታቸው አካላት እስረኞቹን እንዲለቁ ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ በፕሪቶሪያው ስምምነት መሰረት ካልተፈጸሙት ነገሮች አንዱ የእስረኞች ፍቺን የሚመለከት ነው፣ ከፌዴራሉ መንግስት ጋር ሁሌም ውይይት ይደረግበታል ብሏል። ጉዳዩን አስመልክቶ ከአማራ ክልል መንግስት፣ ከፌዴራል አቃቤ ህግ፣ ከፍትህ ሚኒስቴር እና ከሀገር መከላከያ ሰራዊት አስተያየት ለማግኘት ያደረግነው ጥረት አልተሳካም። የአሜሪካ ድምፅ ዘጋቢዎች ያጠናቀሩትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። መነሻውን የትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት እንደተቀሰቀሰ በፌዴራሉ መንግስት በአሸባሪነት ተፈርጆ ከነበረው ህዝባዊ ወያነ ሐርነት ትግራይ ወይም ህወሃት ጋር ግንኙነት አላችሁ ተብለው በተለያዩ የሀገሪቱ አካባቢዎች በርካታ ንጹሐን የትግራይ ተወላጆች ለእስር ተዳርገው እንደነበረ ሂዩማን ራይትስ ፈርስት የተሰኘው ኢትዮጵያዊ የመብት ተሟጋሽ ድርጅት አስታውቋል። የድርጅቱ የህግ ባለሙያ አቶ መብርሄ ብርሃነ ስለ ጉዳዩ ለአሜሪካ ድምጽ በሰጡት ቃለመጠይቅ በኢትዮጵያ መንግስትና በህወሀት መካከል በፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በልዩ ልዩ አካባቢዎች ታስረው የነበሩት የትግራይ ተወላጆች አብዛኞቹ መለቀቃቸውን ገልጸው፣ በአማራ ክልል የታሰሩት ግን እስካሁን ድረስ እንዳልተፈቱ አመልክተዋል። በዋናነት እነዚህ መደበኛ ሕይወታቸው የሚኖሩ የነበሩ በተለያዩ ክልሎች የሚኖሩ የትግራይ ተወላጆች በተለይ ደግሞ በአብዛኛው በአማራ ክልል የሚገኙ ትግራይ ከፀገደ የተወሰዱ አሉ፣ ከወልቃይት ከወልቃይ የተወሰዱ አሉ፣ ከቃፍታ ሑመራ የተወሰዱ አሉ። እነዚህ በብዛት በአሁኑ ሰዓት ያሉበት ሁኔታ ምንድነው ነው? ከቲፒኤልኤፍ ጋር ግንኙነት አላችሁ በሚል ነበር ክስ የቀረቡባቸው። እነዚህ ሰዎች በብዛት ጎንደር አካባቢ ናቸው የሚገኙ። ጎንደር እና ሰሜን ጎንደር ዞን በተለያዩ ከተሞች የሚገኙ ናቸው። በሌሎች ከተሞችም በሸዋሮቢት በኮምቦልቻ እና በተለያዩ ሌሎች ከተሞችም የሚገኙ በእስር ላይ ያሉ የትግራይ ተወላጆች አሉ። በአማራ ክልል የተለያዩ አካባቢዎች ታስረዋል የተባሉት የትግራይ ተወላጆች ብዛት በመቶዎች የሚቆጠር እንደሆነ የገለጹት የሕግ ባለሙያው የእስረኞቹ ጉዳይ ከህዋት ጋር የተያያዘ ስለሆነ በፕሪቶሪያው ስምምነት መሰረት እንዲፈቱ ጥሪ አቅርበዋል። ህወሓት ከሽብርተኝነት ተሰርዞ ሌሎች ከፍተኛ ባለስልጣናት ተፈተው እነዚህ ሰዎች የሚታሰሩበት አንዳችም አሳማኝ ምክንያት አይኖሩም። ስለዚህ በዚህ ምክንያት ነው እኛ መፈታት አለባቸው ብለን በሌሎች አካባቢዎች የተደረገውን በአማራ ክልል ብቻ የሚከለከልበት ህጋዊ ምክንያት ስለሌለ ማለት ነው። ስለዚህ ህጋዊ ምክንያት አንስተን ነው እኛ እየተከራከርን ያለ ነው ማለት ነው። ስለ ታሳሪዎቹ ጉዳይ ሂውማን ራይትስ ፈርስት ለፌዴራል አቃቤ ህግና ለፍትህ ሚኒስቴር ማሳወቁን የተናገሩት አቶ መብርሂ ብርሃኔ የአማራ ክልል መንግስትም በፌዴራል የፍትህ ተቋማት በኩል ስለ ጉዳዩ እንደተነገረው እናውቃለን ብለዋል። ሆኖም እስካሁን ድረስ ከሁሉም አካላት ይፋዊ ምላሽ እንዳልተገኘ ጠቅሰዋል። የአሜሪካ ድምጽ በጉዳዩ ዙሪያ ከአማራ ክልል ባለስልጣናት ከፌዴራል አቃቢ ሕግ እንዲሁም ከፍትህ ሚኒስቴር አስተያየት ለማግኘት ያደረገው ጥረት አልተሳካም። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ይህ ጉዳይ በስምምነቱ መሰረት እየተፈጸመ አይደለም ብሏል። አቶ አማኑኤል አሰፋ የጊዜያዊ አስተዳደሩ የጽህፈት ቤት ኃላፊ ናቸው። በተለያዩ አካባቢዎች የፓርቶ የትግራይ ተወላጆች በሚመለከት መፈታት እንዳለባቸው ሁሌም የምናቀርበው ሃሳብ ነው። የመብት ተሟጋች ድርጅቱ በተመሳሳይ ውንጀላ ተከሰው በወታደራዊ ፍርድ ቤቶች የተፈረደባቸው የትግራይ ተወላጆች የሆኑ የመከላከያ ሰራዊት አባላት በልዩ ልዩ እስር ቤቶች ውስጥ እንደሚገኙም አስታውቀዋል። ከጦርነቱ መጀመር በኋላ ጀምሮ በየካምፖቹ ታግሮ የነበሩት በአብዛኛው የተለቀቁበት ሁኔታ ነው ያለው ነገር ግን በጣም ብዙ የሚሆኑ ምናልባት እስከ ሶስት ሺህ ባለው ቁጥር የሚሆኑ ደግሞ በወታደራዊ ፍርድ ቤቶች ተፈርደባቸው በየማረሚያ ቤቱ ይገኛሉ። በዝርዝርም አለን የነሱ ዝርዝር ማለት ነው። በእንጅባር አካባቢ፣ በቻግኒ፣ በሸዋሮቢት፣ በደቡብ ክልል ተለያዩ ማረሚያ ቤቶች በኦሮሚያ ክልልና በተለያዩ አካባቢዎች በወታደራዊ ፍርድ ቤቶች ተፈርደባቸው እንደገና አንዳንዶቹ የግባኝ መብት አግኝተው እስከ ሰበር ተከራክረው የተከራከሩ ሰዎች አንዳንዶቹ ደግሞ ይህን እድል ያላገኙ የፍትህ ሂደቱ ራሱ በጣም ትክክለኛውን የፍርድ መስማት ሂደት ያልጠበቀ፣ በተገቢ ሁኔታ በጠበቃ ያልታገዙ፣ ተከላካይ ጠበቃ የሌላቸው በአንድ ቀን ክስ ደርሷቸው በዛው ቀን ምስክር ተሰምቶ በነጋታው የመከላከያ ምስክር አቅርቡ ተብሎ እና በመሳሰሉት ሁኔታዎች የተፈረደባቸውና በማረሚያ ቤቶች የሚገኙ አሉ ማለት ነው። ስማቸውን መግለጽ ያልፈለጉ መቀሌ ከተማ የሚገኙት አንዲት ግለሰብ የሶስት ልጆች እናት መሆናቸውን ገልጸው የኢትዮጵያ መከላከያ ሰራዊት አባል የነበሩ ባለቤታቸው ጥር ስምንት ሁለት ሺ አስራ ሶስት ዓመተ ምህረት መቀሌ ከተማ ላይ ከሚገኘው ቤታቸው ከተወሰዱ በኋላ የት እንዳሉ እንደማይታወቅ ተናግረዋል። በቅርቡ ከአዋሽ አርባ ተለቀው ከመጡ እስረኞች መካከል ባለቤታቸው እስከ ተወሰነ ጊዜ ድረስ አዋሽ አርባ እንደነበረ እንደተነገራቸውም ያስረዳሉ። ወ ወንጀለኞች ከሆኑ ክስ ተመስርቶባቸው ፍርድ ቤት ሊቀርቡ ይገባል። ጥፋተኞች ከተባሉ ይፈረድባቸውና ፍርዳቸውን ጨርሰው ወደ ቤተሰቦቻቸው ይቀላቀላሉ። እኛም እንደ ቤተሰቦች የምንችለውን ያህል እናግዛቸዋለን፣ በምግብም በሕክምና አገልግሎት በኩልም ማለት ነው። ከሁሉም በላይ የሚያሳስበን ነገር ግን በህይወት አሉ ወይ የሚለው ነው። እስካሁን ድረስ በፌዴራሉ መንግስትም ይሁን በጊዜያዊ አስተዳደሩ የተሰጠን ምላሽ የለም። በጣም ከባድ ነው። ሞተውም ከሆነ መሞታቸውን የሚነግረን አካል ነው ያጣ ነው። ጠፍተው ቀርተዋል ስለተባሉት በተመለከተ የተጠየቁት የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ደግሞ የሚከተለውን ምላሽ ሰጥተዋል።

ሕግ ባለሙያው አቶ መብርሂ ብርሃነ የመከላከያ ሰራዊት አባላቱ ሕጋዊ የዳኝነት ሂደትን ያልተከተለ ባሉት መንገድ ተፈርዶባቸው እንደታሰሩ ተናግረው ከፕሪቶሪያው ስምምነት በኋላ አሁንም ድረስ መቆየታቸው አግባብ አይደለም ይላሉ። ከፕሪቶሪያ የሰላም ስምምነት በኋላ ከፍተኛ የህወሀት ባለስልጣናት በተፈቱበት አግባብ ከታች ያሉ ወታደራዊ አመራሮች በይቅርታና በ Sí, ክልል ጊዜያዊ አስተዳደር የጽህፈት ቤት ኃላፊ አቶ አማኑኤል አሰፋ በበኩላቸው በእስር ላይ ስለሚገኙት የሰራዊት አባላት ከሚመለከታቸው አካላት ጋራ ውይይት እናደርጋለን ይላሉ። የሰራዊት አባላት የነበሩ በተለይ የመከላከያ ሰራዊት አባላት የነበሩ በመከላከያ ስር ታስረው ያሉ የተፈረደባቸውና ያልተፈረደባቸው በሚመለከት ከሚመለከታቸው የመከላከያ ባለስልጣናት ግንኙነት ይደረጋል፣ ንግግር ይደረጋል። ዜጎችን በሚመለከት ደግሞ ከክምሪክ በርጋር በተደጋጋሚ ተደርጓል። ውይይት ተደርገዋል። ስለዚህ እነሱ የሚሉን እነዚህ ሰዎች በስራቱ ይፈታሉ ነው። የተፈረደባቸው ሰዎች በይቅርታ መልክ፣ ያልተፈረደባቸው ሰዎች ደግሞ ሀገራዊ ፍርድ ቤቶቹ ተፈርዶባቸው በእስር ላይ ይገኛሉ ከተባሉት የትግራይ ተወላጅ የመከላከያ ሰራዊት አባላት መካከል በአዋሽ አርባ ወታደራዊ ካምፕ ውስጥ ያሉ እስረኞች በረሃብና በሕክምና እጦት ምክንያት ችግር ላይ እንደሆኑም ይገለጻል። ከዚህ ቀደም ከትግራይ ኃይሎች ተማርከው በአዋሽ አርባ ካምፕ ውስጥ ተይዘው ከነበሩት ተዋጊዎች አንዱ እንደሆነ የተናገረ አስተያየት ሰጪ የትግራይ ተወላጅ የሆኑ የመከላከያ ሰራዊት አባላት በካምፕ ውስጥ ይደርስባቸዋል ያሉትን ችግር እንዲህ ይዘረዝራሉ። የመከላከያ አባላት የሆኑ ተጋሩ እየፈረደባቸው እየተፈረደባቸው እነዚህ ሰዎች በሞት አፋፍ ላይ ነው ያሉት። በአሁኑ ሰዓት በተጨባጭ ወደ ስድስት አካባቢ የሚሆኑ ሰዎች በሞት አፋፍ ላይ ያሉ በጣም ደም ጨርሰው በሞት አፋፍ ላይ እንዳሉ፣ ሌሎቹ በብዛት አኔሜ ነው ደም እንደጨረሱ እና በሕይወትና በሞት መካከል ሆነው እንዳለ ነው እየነገሩን ያሉት ከሞት ታደጉን አይነት ጥሪ ነው። አሁን የነሱ ድምጽ የምንሰማው ና ምንም ማድረግ አንችልም፣ ግን ውስጣችን ግን በጣም በጭንቀት ላይ ይገኛል። እነዚህ ሰዎች እንዳናቃ ማለት ነው። ሌላኛው እስረኛም ቀጣዩም ብለዋል። የመጣ ነው ወደ ሶስት ሺ አራት መቶ አካባቢ ይመስለኛል። የመጣ ነው። እንደዛ አካባቢ ነው። የመጣ ነው እና ቀርዋል። ለምሳሌ መከላከያ ሰራዊት የነበሩ ከዚህ በፊት በተለያዩ አገሪቱ ሽጋሰኔ ነዚ ምናም ሲሰሩ የነበሩ ኮሎኔሎች፣ አንበሎች፣ መፋለቃዎች ምናምን ባህሪ ያላቸው ዶክተሮች ሳይቀሩ በመከላከያ ሕግ መሰረት ተብለው ፍርድ ቤት አቅርበዋቸው ስለነበረ እና እዛ ፍርድ ተፈርዶባቸው በእስር ላይ ናቸው ያሉት አሁን እዛም ማለት ነው እና ሌላ ቦታ ላይም አሉ ነው ደብረ ማርቆስ ላይ መከላከያ ሰራዊት አባላቶች you're ጦርነት ወቅት በመከላከያ ሰራዊት ከተማረኩት የትግራይ ኃይሎች አባላት መካከል የተወሰኑት በአፋር ክልል በአዋሽ አርባ ካምፕ ታስረው እንደቆዩ ተገልጿል። በካምፕ ውስጥ የተለያዩ ችግሮች እንደደረሱባቸውም ስማቸውን መግለጽ ያልፈለጉና ከእስር የተለቀቁ የትግራይ ተዋጊዎች አባል ለአሜሪካ ድምጽ ተናግረዋል። የነበረው ሁኔታ በጣም ከባድ ነው። ትልቅ የሰብአዊ ከብስ ሁኔታ ነው የነበረው። ሰው ሳይፈረድበት ከዓመት በላይ የሚቆይበት ቦታ እዛውም በጣም ከባድ የአየር ሁኔታ ያለበት ነው እና የነበሩ የሰብአዊ ከፍስ እዛ ያጋጠመን እኛ። አንደኛ በአንድ ክፍል ብዙ ሰው ነው በጣም ታጭቆ ብዙ ሰው ነው፣ ስምንት መቶ እስከ አንድ ሺ በአንድ ክፍል የነበር ነው። ሁለተኛ ረሀብ ነበር፣ በጣም ረሀብ ነበር፣ ከፍተኛ የሆነ ረሀብ ነበረ። ረሀቡ ደግሞ ለበሽታ ለሞት ተገለጭ አድርጎታል። ወደ ሰማንያ ከሰማንያ ሰው በላይ በረሀብ ሞተፉናል። እዛ ለእኛ በጣም ከባድ የነበረው እሱ ነው፣ ረሀብ ሰው በቃ አጥንት ብቻ ይዞ ነበር የሚንቀሳቀሰው። በጣም ሰውነት ከስቶ ነበረ። ሕክምና የለም። ሌላ እንቅስቃሴያችን የተገደበ ነው። የሽንት ሰዓታችን የተገደበ ነው። በጣም በጣም ከባድ ጊዜ ነበረ። ሌላ አዋሽ አርባ ውስጥ ከነበረ እስር ቤት የተለቀቀና ስሙን መግለጽ ያልፈለገ የቀድሞ ተዋጊ የትግራይ ተዋጊ እያሉ ታስሮ የነበሩና መለቀቃቸውን የነገሩን ግለሰብ በእስር ወቅት አጋጥሞናል ያሉትን ያስረዳሉ። ድምጽ በአዋሽ አርባ ካምፕ ሞተዋል ስለተባሉት ሰዎች ብዛት ከገለልተኛ ምንጮች ማረጋገጥ አልቻለም። የትግራይ ክልል ጊዜያዊ አስተዳደር የጽህፈት ቤት ኃላፊ አቶ አማኑኤል አሰፋ የትግራይ ተዋጊዎች ምርኮኛ ከእስር መለቀቅና ቀርተዋል የተባሉትን በተመለከተ ተጠይቀው የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ዲሬክተር ወይዘሮ ሰላማዊት ግርማይ ቀሩ የተባሉ እስረኞችን በተመለከተ ያውቁ እንደሆነ ተጠይቀው ተከታዩን ምላሽ ሰጥተዋል። በሚኒስተር አባላት የነበሩ በርካታ የነበሩ ስሞች እንደተለቀቁ በአይናው ኦልሬዲ እንደተለቀቁ ነው ያለን መረጃ። እንደ የጉዳይ አይነታቸው በተለይ እንደዚህ ከጦርነቱ ጋር በተገናኘ ከዛ በኋላ ከዛ በኋላ በቁጥጥር ስር የዋሉትን ኦልሞስት ሁሉም በሚባል ደረጃ እንደወጡ ነው ያለን መረጃ። ግን ያልተለቀቀ አለ የሚል ካለ መረጃ ግን እንቀበላለን። በዚህ ጉዳይ ላይ ከመከላከያ ሰራዊትና ከፌዴራል መንግስት ባለስልጣን መስሪያ ቤት ቃል አቀባይ ምላሽ ለማግኘት ያደረግነው ሙከራ ስልካቸው ስለማይነሳ ማካተት አልቻልንም። ክቡራትና ክቡራን የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የቅዳሜ ነሐሴ 13 2015 ዓ ም ምሽት ፕሮግራማችንን ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቆያል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን መስመሩን በሙዚቃ ቃና አብሯችሁ ለሚያመሻው ለእንግዱ ወልዴ ይለቅለታለሁ። መልካም ቆይታ ጤና ያስጥልኝ እንደምን አመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማምሸው እንግዶሌ ነኝ ዩ ቤቢ ዲስኮ በገነነበት ዘመን አንድ ቁጥር ከሆኑት ዜማዎች አንዱ ነበር። በወቅቱ በሙዚቃ ቻርቶች ላይ አንድ ቁጥር ሆኖ ለረጅም ጊዜ ሲቆይ 11 ሚሊዮን ኮፒም ተሽጧል። እንደ አሁኑ ዲጂታል ቅጅ ባልነበረበት ዘመን በሽያጭ ከፍተኛ ቁጥር ካስመዘገቡት ዘፈኖች ተርታ ተመዝግቦ ነበር። ጆርጅ ማክሬይ ሮክ ዩ ቤቢ ለዛሬ የሙዚቃ ቃና የመጀመሪያ ምርጫ ያደርገዋል። ዲስኮ ዘመኑ ሮኪ ቤቢ ነበር በጆርጅ ማክሬይ። ወረት ራይል ጌጡ በቅርብ የለቀቀችው ዜማ ነው።

ተቀምጡ ነበረች። ከወረታ ጋር በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላቸውን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዲ ወሌ ነኝ። ሄያ አንድሬ 3000 እና ቢግቦይን በያዘው አውትካስት የሙዚቃ ቡድን ከ20 ዓመት በፊት ወጥቶ ከፍተኛ ተደማጭነትን አሁንም ያተረፈ ዘፈን ነው። ዘፈኑ የደስታና የዳንስ ዘፈን ሆኖ እስካሁን አለ። በቲክቶክ እና በትዊተር ዘመን እንደገና ሲደመጥ የግጥሙን ትክክለኛ ትርጉም ያወቁ የዘፈን ወዳሪዎች ታዲያ ግራ ተጋብተዋል። በሰርግና በሌሎችም ፕሮግራሞች የሚጨፈርበት ይህ ዘፈን በ2000ዎቹ ዓመታት ያለውን የፍቅር ግንኙነት ሁኔታ የሚገልጽ መሆኑን ዋናው አቀንቃኝ አንድሬ 3000 በአንድ ወቅት ተናግረዋል። በባህልም ሆነ በሰዎች ግፊት ምክንያት ሰዎች በግንኙነት ውስጥ እንደሚቆዩ ከዛም ደስተኛ ሳይሆኑ ቀሪዎታቸውን እንደሚያሳልፉ የዜማው ግጥም እንደሚጠርክ አንድሬ ሦስት ሺህ ጨምሮ ገልጸዋል። የሙዚቃ ቀና ይቀጥላል። ያኔ ልጅ እያለን ሆነሽ ጎረቤቴ፣ ከቤትሽ አልጠፋም አትጠፊም ከቤቴ ክፉ ደግ አናውቅም የልጅነት ነገር ተቃቅፈን ባንድ አልጋ እንተኛ ነበር። የተወዳጁ ድምፃዊ ጎሳ የተስፋዬ ነው። የአንድ ባልደረባ ምርጫ ነው። ያሜ ልጅ ያለን ሆነሽ ጎረቤቴ ከቤቴ ሻልጠፋ አጠፊም ከቤቴ ክፉ ደግ አናውቅ You didn't the the i i young, I'm take it. i take very young, I'm i Hey hey the and now Oh ከጎሳ ተስፋዬ ያኔ ልጅ እያለን ወደ እስራኤል ኢዚ ሰምዌር ኦቨር ሬንቦው እንሻገራለን። እስራኤል ኢዚ ከማካውሉ በ1988 በአንዱ ምሽት ከሌሊቱ 9 ሰዓት ወደ አንድ የዘፈን አሳታሚ ስቱዲዮ ደውሎ ወዲያውኑ መጫወት የሚፈልገው ዘፈን እንዳለ ይናገራል። በ15 ደቂቃ ውስጥ ከደረሰ ችግር የለውም ይሉታል። ሲደርስ እስራኤል ግዙፍ ሆኖ ያገኙታል። ወደ 227 ኪሎ ግራም ይመዝን ነበር። የጥበቃ ዘቡ የብረት ወንበር ፈልጎ ያመጣለትና ዘፈኑ አንድ ጊዜ ብቻ ካለምንም ልምምድ ይቀዳል። ዓለም ከዳር እስከ ዳር የወደደው ይህ ዘፈን ከአምስት ዓመታት በኋላ በ1993 በአልበም ሲወጣ ለ358 ሳምንታት በቢልቦርድ የሙዚቃ ዲጂታል ቻርት ላይ አንድ ቁጥር ሆኖ በመቆየት በቢልቦርድ ታሪክ ለረጅም ጊዜ አንደኛ ሆኖ በመቆየት መሪነቱን ይዘዋል። መጥፎ ጊዜያቶች እንደሚያልፉና ተስፋም እንዳለ ዘፈኑ ይተርካል። አሜሪካው ላይብራሪ ኦፍ ኮንግረስ ከባህልም ከታሪክም አንጻር ያለውን አስተዋጽኦ ግምት ውስጥ በማስገባት ከሦስት ዓመታት በፊት ዘፈኑን በብሔራዊ የቅጂ መዝገብ ውስጥ እንዲቀመጥ አድርጓል። ቆየት ካሉት የአስቴር ከበደ ዜማዎች አንዱን ልጋብዛችሁ። ግጥምና ዜማው የነዋይ ደበበ ነው፣ ቅንብር ደግሞ ብሩክ ወርቄ ፍቅር ደስ ደስ ለዛሬ የሙዚቃ ቃና የመጨረሻ ምርጫዬ ነው። ሳምንት በተመሳሳይ ሰዓት ለመገናኘት ቀጠሮ እንያዝ። እስከዛው ሰላም ሸባ This is a the molded, just the desk, the Italian, the Indian, I buy, he molded, He የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አበቃ። አብራችሁን ስላመሻችሁ እናመሰግናለን። ያስተናገድኳችሁ ቆንጅ ይታየ ነኝ። ሰላም፣ በደህና አደሩ።